አቃቢ ህግ በነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ በተዘረዘሩ በስልሳ ሁለት ሰዎች ላይ ክስ መሰረተ። ክስ የተመሰረተባቸው ኢህገ መንግስታዊ በሆነ መንገድ የክልሉን መንግስት ለመለወጥ እና በሀገር መከላከያ ሰራዊት ላይ ጥቃት በማድረስ የፌዴራል መንግስትን በኃይል ለመቆጣጠር በፈጸሙት ወንጀል ነው ተብሏል። የሐዋሳው ዘጋቢያችን ዮናታን ደብስ ዘብዲዎስ አጠር ያለ ክስ የተመሰረተባቸው ተከሳሾች የህዝባዊ ወያኔ ሀርነት ትግራይ አስፈጻሚ ኮሚቴ አባላት ውስጥ ውሳኔ በመስጠት ከፍተኛ ተሳትፎ የነበራቸው የህወሀት ማዕከላዊ ኮሚቴ አባላትና የክልሉ የመንግስት ካቢኔ አባላት መሆናቸውን የኢትዮጵያ ጠቅላይ አቃቢ ህግ መግለጫ አስታውቋል። በአገር መከላከያ ሰራዊት ላይ በተደረገው ጥቃት ውስጥ ከፍተኛ ሚና የነበራቸው የኢፈርት ድርጅት፣ የግልና የመንግስት ድርጅቶች አመራሮች፣ የትግራይ ምርጫ ኮሚሽን የተባለው አመራር አባላት፣ በትግራይ በተካሄደው የህገ መንግስታዊ ምርጫ ላይ ተሳትፎ ያደረጉት ተቃዋሚ የፖለቲካ ፓርቲዎች ልቃነ መናብርትና የቀድሞ የህወሓት ከፍተኛ አመራር የነበሩ ታዋቂ ግለሰቦችም ላይ የፌደራሉ አቃቤ ህግ ክስ መስርቷል። ክሱ የተመሰረተው በሁለት የወንጀል አንቀጽ ስር ሲሆን የመጀመሪያው በኃይል፣ በዛቻ፣ በአድማና ህገወጥ በሆነ መንገድ የህገ መንግስታዊ ምርጫ በማካሄድ በህገ መንግስት የተቋቋመና እውቅና ያለውን የክልሉ መንግስት ለመለወጥ በኢፌዴሪ የወንጀል ህግ አንቀጽ 238 ስር የተደነገገውን በመተላለፍ ነው ተብሏል። በሁለተኛ ክስ ደግሞ የፌደራሉን መንግስት በኃይል ለመለወጥ በማሰብ ከ 2011 ዓ ም ጀምሮ የፌደራል መንግስትን በመሳሪያ ትጥቅ መለወጥ የሚችል የትግራይ ወታደራዊ ኮማንዶ የተባለ የጦር ኃይል በሀገር መከላከያ ስራውት ላይ ጥቃት በማድረስ የሽብር ወንጀል ለመከላከል የወጣውን አዋጅ አዋጅ ቁጥር 117 2011 አንቀጽ 3 ንዑስ አንቀጽ 1 እና አንቀጽ 3 ንዑስ አንቀጽ 2 በመጣስ ወንጀል መሆኑም ተገልጧል። ጠቅላይ አቃቢ ህግ ለክሱ አስረጅነት የ510 የሰው ምስክሮችንና የ5329 ገጽ የሰነድ ማስረጃዎችን በማያያዝ ለፍርድ ቤቱ ማቅረቡን የጠቅላይ አቃቤ ህግ መግለጫ አስታውቋል። የፌዴራሉ ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀሎችን የሚያየው አንደኛ ችሎት ክሱን ተቀብሎ በማረሚያ ቤት የሚገኙ ተከሳሾችን ማረሚያ ቤቱ እንዲያቀርባቸው፣ ቀሪ ተከሳሾችን ደግሞ የፌዴራል ፖሊስ እንዲያቀርብ አዞ ለሐምሌ 26 2013 ዓ ም ቀጠሮ ሰጥቷል። ይህዋ ተከሳሾች ጠበቃ ከሆኑት ውስጥ አንዱ የሆኑት አቶ ሀብታም ከሰተም ክሱ አልደረሰንም ብሏል። ተከሳሾቹ የሚቀርቡ ክስ ፋይል አስከፍቻ ያለው ፍርድ ቤት ብለዋል። ወደ ፍርድ ቤት ደግሞ መሰጠን ቀጠሮ እንቀርባለን። እስካሁን በዚህ ቀን ተቀጥረዋልና ለዚህ ቀን ዛሬ ክስ ከተመሰረተባቸው ውስጥ ስብሀት ነጋን ጨምሮ አርባ ሁለቱ በእስር ላይ የቆዩና ቀዳሚ ምርመራ ምስክር የተሰማባቸው ሲሆን የተወሰኑት በቅርብ የተያዙ ናቸው። ደብረ ጽዮን ገብረ ሚካኤልና ጌታቸው ረዳን ጨምሮ ደግሞ የተቀሩት በሌሉበት ክስ የተመሰረተባቸው መሆኑን መረጃዎች ያስረዳሉ። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ። How awesome!